የባህል መድረክ ከሁለት ዓመት በፊት ኬንያ ውስጥ መንገደኞችን አሳፍሮ ይጓዝ የነበረ አንድ አውቶቡስ ውስጥ በተፈጸመ የሽብር ጥቃት ላይ ተመስርቶ የተሰራው ሁላችንም የሚል የኪስዋሂሊ ቋንቋ ስያሜን የያዘው ዋቱ ዋቲ የተሰኘው ፊልም በፊልም ጥበብ ስራ ታላቁን ሽልማት ለማግኘት መታጨቱ በፊልም ስራው ከተሳተፉት አልፎ ለጀርመንም ሆነ ለኬንያ የፊልም ኢንዱስትሪ ታላቅ ኩራት ሆኗል። የክርስትናና የእስልምና እምነት ተከታዮችን አሳፍ አፍሮ ኬንያን መሀል ለመሀል እያቆራረጠ ሰሜን ምስራቅ ኬንያ ማንዴራ በሚባል አካባቢ ላይ የደረሰው አውቶቡስ በአሸባሪዎች ጥቃት ስለደረሰበት ጀርመናዊቷ የፊልም ስራ ጥበብ ባለሙያ ካቲያ ቤርናት በኪስዋሂሊ ቋንቋ ዋቱ ዋቴ ማለትም ሁላችንም የሚል ርዕስን ሰታ እውነተኛ ታሪክን በፊልም ጥበብ የድህረ ምረቃ ስራዋን አቅርባለች። በፊልሙ ላይ የታጠቁ እስላማዊ አማጽያን አውቶቡስን ኬንያ ማንዴራ ላይ ያስቆመው ከተሳፋሪዎቹ መካከል የክርስትና እምነት ተከታዮችን እየመረጡ መረሽን ያዙ። ኦል ኦፍ አስ ሁላችንም ማለት በኪስ ዋህሌ ቋንቋ ዋቱ ዋቴ የተሰኘው የጀርመናዊቷ በፊልም ጥበብ የድህረ ምረቃ የመጨረሻ ስራ እስካሁን ባለም አቀፍ የፊልም ዘርፍ የተማሪዎች ኦስካር ሽልማትን ጨምሮ የተለያዩ ሽልማቶችን አግኝቷል። ጀርመናዊቷ የፊልም ስራ ጥበብ ምሩቋ ካቲያ ቤርናት በዋቱ ዋቴ የፊልም ስራዋ ሃምቡርግ ከተማ በሚገኘው በፊልም ስራ ተቋም በመምህራኗ ብቻ ሳይሆን እውቅናን ያገኘችው በዓለሙ የፊልም ስራ መድረክ በሆሊውድም ለሽልማት የመጨረሻ ዙር እጩ ሆና መቅረቧ ከፍተኛ አድናቆትን አስገኝቶላታል። ቤቴ ውስጥ ቁጭ ብዬ የግብር ሂሳብ መስራት ስለነበረብኝ ወረቀት እያገላበጥኩ ሳለ ስልኬ ጮሆ ሳነሳ ከቤቨርሊ ሂልስ ነው የደወል ነው አሉኝ። ከሆሊውድ እንደተደወለ ገባኝ። ከዚያም ነገሩኝ። Dieser berühmte Anruf aus Hollywood. ፊልሙ በኬንያ ማንዴራ በሚባል ቦታ ላይ ተጓዦችን አሳፍሮ የነበረ አንድ አውቶቡስ ውስጥ የገቡ የአሸባብ ታጣቂዎች የክርስትና እምነት ተከታዮች የሆኑ ተጓዦችን ነጥለው አውጥተው ለመግደል ሲጥሩ አውቶቡስ ውስጥ አብረው ሲጓዙ የነበሩ የእስልምና እምነት ተከታዮች ጣልቃ ገብተው አፈሙዝ የተደገነባቸውን ክርስቲያን ተጓዦች ሕይወት ለማትረፍ ያደረጉት ፍልሚያን የሚያስታውስ ነው። ጀርመናዊቷ የፊልም ስራ ባለሙያ ካቲያ ቤርናት በኬ ኬንያ በህዝብ ማመላለሻ አውቶቡስ ላይ ስለደረሰው ጥቃት የሚዘረዝረውን ዜና ያነበበችው ቀደም ሲል ጀርመን ውስጥ በወጣ ጋዜጣ ላይ ነበር። ከዚያ ነው ርዕሱን በተመለከተ ጥናት አድርጋና ታሪኩን ጽፋ ፊልሙን ለመቅረጽ ወደ ኬንያ ያቀናችው። በኬንያ ገብታ ፊልሙን ለመቅረጽ አስራ አንድ ቀናት ቢፈጅባትም የፊልም ሰራተኞች መታሰር የኤሌክትሪክ መቆራረጥና የጄኔሬተር መበላሸት የመሳሰሉ ችግሮች ስራዋን ከባድ አድርጎባት እንደነበር ተናግራለች። ዋቱ ዋቴ የተሰኘው ይህ በእውነታ ላይ የተመሰረተ የሁለት ደቂቃ ፊልም ለሽልማት ከታጨ በኋላ በእጩነት የቀረቡት የፊልም ጥበብ ሰራተኞች የዓለም ታዋቂ የፊልም አክተሮች በሚገኙበት መድረክ የምሳ ግብዣ ተጠርተው፣ ጀርመናዊቷ የፊልም ስራ ባለሙያ ጉዞዋን ወደ ሎስ አንጀለስ ለማድረግ ዝግጅት ላይ ሳለች ነበረ ከዶ በለጋ ባደረገችው ቃለ ምልልስ የምሳ ግብዣው ከሽልማት አሰጣጡ ጋር ትስስር ይኖረው ይሆን በሚል ጥያቄ ቀርቦላት፣ ካቲያ ቤርናት ይህንን መልስ ሰጥታ ነበር። ቀስ በቀስ ሁኔታው እውን መሆኑን እየተቀበልኩ ነው። በእርግጥ ምን እንደተከሰተ ገና በትክክል አላገናዘብኩም። ፊልሙ በሆሊውድ ለሽልማት በእጩነት መቅረቡን በሰማን ዕለት ፊልሙ ኬንያ ውስጥ እንዲታይ አድርገናል። ምክንያቱም በፊልሙ 95 በመቶ የሚሆኑት ተዋናዮችና አቀናባሪዎች ኬንያውያን በመሆናቸው ነው። በዚህ ምክንያት ብቻ ፊልሙ ታጨም አልታጨም በኬንያ እንዲታይና ፊልሙን በጋራ ለመመረቅ ወስነን ነበረ። ፊልሙ ለተመልካች ከቀረበ በኋላ ከተመልካቹ ጠንካራ አስተያየቶችን ነው ያገኘ ነው። በእርግጥ ፊልሙ ለሽልማት መታጨቱን ከሰማም በኋላ ደስታው የላቀ ነበረ። እንዲያም ሆኖ በእርግጥ በእጩነት መቅረቡን ልቤ እስኪቀበለውና ሁኔታውን እስካብላላው አንድ ሁለት ቀናት ወስዶብኛል። አሁን እስከወዲያኛው ማንም የማይሽረው የሰራሁት ፊልም ለኦስካር ሽልማት የታጨልኝ የፊልም ስራ ባለሙያ መሆኔን አረጋግጫለሁ። እናም ፊልሙ ለታዋቂ ሽልማት መታጨቱ የፊልም ሰራተኛ ቡድኑ በጣም የምንወደውን ስራችንን እንድንቀጥል ፈቃድ የተሰጠን መሆኑ የሚረጋገጥበት ነው ብዬ አምናለሁ። ዋቱ watuwau watu wote watu, watu waendenje ተ በተሰኘው ፊልም የተለያዩ እምነትን የሚከተሉ ሰዎች ለሕይወታቸው ስጋት ላይ ወድቀው አንዱ ለአንዱ ተገን ሆኖ ሲፋለም ያሳያል። ይህ ፊልም በተሰራበት ወቅት በጀርመን የስደተኞች ጉዳይን በተመለከተ ከፍተኛ ክርክርና ውይይት እየተካሄደ ነበር። ከዚህ አንጻር ፊልሙ ምን አይነት ሚናን ይጫወታል ብለሽ ታምኛለሽ? ተብሎ ከዶ ቸበለ ለቀረበላት ጥያቄ ካቲያ ቤርናት የስደተኞች ጉዳይን በተመለከተ በጣም የረበሸኝ ነገር ስደተኞችን ላለመቀበል የነበረው ክርክር፣ ውይይት እንዲሁም የሚሰነዘሩ የተለያዩ ተቃራኒ አስተያየቶችን መስማቴ ነበረ። ይህ አይነቱን ስሜት አብሬያቸው ያለሁት የፊልም ስራ ቡድን አባላት ሁሉ የሚጋሩት ነው። ሰዎች ሌላ ሃይማኖት በመከተላቸው አሊያም ከሌላ ሀገር ስለመጡ ብቻ አናስገባም አሊያም አንቀበልም ብሎ መከልከል የማንቀበለው ነገር ነው። ሰዎችን ወደ ሀገራችን አናስገባም የሚለውን ሀሳብም ሙሉ በሙሉ እቃወመዋለሁ። ሰዎች እርዳታችንን ሲፈልጉና በእርግጥም አሳሳቢ ደረጃ ላይ ከሆኑ መረዳዳት አስፈላጊ ነው የሚል እምነት ነው ታለኝ በዚህ ርዕስ ላይ ብዙ መነጋገርና መወያየቱ አሊያም በጉዳዩ ላይ አንድ የአሰራር እቅድና ህግን በማውጣቱ ላይ ስማማለሁ። ነገር ግን ፈጽመው መከልከሉ ትክክል አይደለም፣ ወደ ሀገራችን ሽብርተኝነት እንዲመጣ የሚያደርግ ጉዳይ ነው። እኛ በፊልም ያቀረብ ነው። ታሪክ በጣም ጠንካራ መልእክት ያዘለ ነው። ከሁሉም በላይ ግን ታሪኩ የተከሰተበትን ሁኔታ ስናይ የሚያሳዝን እና በጣም የሚያባባ ሆኖ እናገኘዋለን። ሰዎች እርስ በራሳቸው መደጋገፋቸውን የሚያሳይ ጠንካራ መልእክት ያዘለ ታሪክም ነው። ይህ ታሪክ በውን የተፈጸመው በድሎት እንደምኖርበት ጀርመን ደህንነቱ የተረጋገጠ ቦታ ላይ ባለመሆኑ ምክንያት ታሪኩን በፊልም መልክ ለማቅረብ ተገፋፋው። የፊልሙ ትረካ በአፍሪቃ የተፈጸመ እውነተኛ ታሪክ ላይ የተመረኮዘ ነው። ይህንን ፊልም ለመቅረጽ ወደ አፍሪቃ ማለትም ኬንያ ለመጓዝ ከመነሳትሽ በፊት ምናልባትም ችግሩ በአፍሪቃ የተፈጸመ በመሆኑ ታሪኩን የራስን እንደማድረግ ስራ ሊቆጠርብኝ ይችላል ሊከብድ ይችላል የሚል ጥርጣሬን ይዘሽ እንደነበር በድረገጽሽ ላይ ጽፈሽ ነበር። እውነት ጥርጣሬውና ስጋቱ ቦታው ላይ እውን ሆኗል። ታሪኩ ኬንያ ውስጥ የተፈጸመ በመሆኑ በሚዛናዊ ሁኔታ ለመተረክ ትክክለኛውን መንገድ አገኛለው? ሕጋዊስ ነኝ በሚል በግሌ ጥርጣሬ ውስጥ ገብቼ ነበረ። በመጨረሻ ርዕሱን እንድወስድና እንድሰራው መተማመን ላይ የደረስኩት በኬንያ ከሚገኙ የፊልም ሰራተኛ ቡድናትና የታሪክ ጸሐፊዎች ጋር ከተወያየው በኋላ ታሪኩ በኬንያ ይፈጸም እንጂ ዓለም አቀፋዊ ይዘት ያለው መሆኑን ከተገነዘብኩ በኋላ ነበረ። ታሪኩ የሰው ልጆች ሁሉ እንዲህ ቢሆኑ ብዬ የምመኘው አይነት ትምህርት የሚገኝበት ሆኖ አግኝቸዋለሁ። የሰው ልጅ አንዱ ለአንዱ ደህንነት ማሰቡ መሰረታዊ ጉዳይ መሆኑን የሚያሳይ ነው። ይህ መሰረታዊ ግዴታ ደግሞ እኛ ጋርም ሆነ ሮም አልያም እስራኤል ተመሳሳይና መሰረታዊ ነገር ነው። ይህ በመሆኑ ነው በፊልም መልክ ዳግም ታሪኩን እንድተርክ የገፋፋኝ። ፊልሙ የአፍሪቃ ሽልማት አግኝቷል። ይህ የሚያሳየው ፊልሙ በአፍሪቃውያን ዘንድ ተቀባይነት ማግኘቱን ነው። ይህን ሁኔታ በተለይ በኬንያ በአይናችን ያየነውና የምንመሰክረው ጉዳይ ነው። በዚህም በጣም ደስተኛ ነን። ዋቱ ዋቴ የተማሪዎች ኦስካርን ጨምሮ እስካሁን ወደ ስድሳ የሚሆኑ ሽልማቶችን አግኝቷል። በፊልም ጥበብ ስራ ላይ በጥቂት ጊዜያት ይህ አይነቱ ስኬት ያልተለመደ ነው። ለዚህ አይነቱ ጥሩ ውጤት ምስጢር ምን ይሁን ለሚለው ጥያቄ ወጣቷ ጀርመናዊት የፊልም ሰራተኛ ካቲያ ቤርናት ጥያቄውን ለመመለስ በእርግጥ ከባድ መሆኑን እንዲህ ስትል ገልጻለች። ለዚህ መልስ ማግኘት በእርግጥ በጣም ከባድ ነው። ምክንያቱም በአንዳንድ ነገሮች ላይ ጥርጣሬዎች ስላሉኝ ነው። በአንድ ነገር ላይ እርግጠኛ ሆኜ የምሰራውን ነገር ለማህበረሰቡ ለማስተላለፍ እኔ በግሌ በጣም ይከብደኛል። በዚህ ረገድ ፈተና የሚገጥመኝ እኔ ብቸኛዋ ሴት ነኝ ብዬ አላምንም። እንዲያም ሆኖ እኔ የሴቶች መብት መከበር እየጎለበተ ከመጣበት ዘመን ትውልድ አንዷ ነኝ። በዚህም ምክንያት እናቶቻችን በቁርጠኝነት ያደላደሉልንን ይህን ትልቅ ቁም ነገር የማስቀጠል ግዴታ እንዳለብን አውቃለሁ። ከጊዜ ወደ ጊዜ ሴቶች ራሳቸውን በተገቢ መልኩ በቁርጠኝነት መግለጽ የመቻላቸው ውጤት ይህ ነው። በቅርቡ በርሊን ላይ በተካሄደው የዓለም አቀፍ የፊልም ፌስቲቫል ላይም ሆነ በሆሊውዱ ዓለም አቀፍ የፊልም መድረክ ወሲባዊ ትንኮሳን በተመለከተ የተቃውሞ ዘመቻ ተካሂዷል። በፊልም ስራ መስክ ላይ ሳለሽ ወሲባዊ ትንኮሳ አጋጥሞሽ ያውቃልን ለሚለው ጥያቄ ካቲያ ቤርናት ያ በሴቶች ላይ የሚደርስ ወሲባዊ ትንኮሳ በፊልም ስራ ገበታ ብቻ ሳይሆን በሌሎችም የስራ ቦታዎች የሚከሰት ጉዳይ ነው። አዎ እንዲህ አይነቱ ችግር ቀደም ሲል በመስክ ስራ ላይም ሆነ በግል ያጋጥሞኛል። ይህ አይነቱን ሁኔታ በቀልድ መልክ በትክክለኛ አነጋገር መልስ መስጠት ቢቻልና ችግሩን ማቃለልም ቢቻል ምኞቴ ነው። እስከዛሬ ድረስ በዚህ መልክ መልስ ለመስጠት ያደረግኩት ጥረት ግን አልተሳካም። እናም እንዴት ለችግሩ በቀላሉ መልስ መስጠት እንዳለብኝ አላውቅም። በተለይ በፊልሙ ዓለም የሚታየውን ወሲባዊ ትንኮሳ በመቃወም ሚቱ የተሰኘ ዘመቻ መካሄዱ በችግሩ ላይ ትኩረት እንዲሰጠው ሆኗል። ካቲያ ቤርናት በፊልም ስራ መስክ በሴቶች ላይ የሚከሰተው ይህ አይነቱ ወሲባዊ ትንኮሳ ይቀራል አሊያም ሁኔታው ይቀየራል የሚል እምነት ይኖራት ይሆን? አዎ፣ ሁኔታዎች እየተቀየሩ መሆናቸውን አምናለሁ። አብዛኛዎቹ ዘመቻውን ለራስ ጥቅም በማዋላቸው ትንሽ አመኔታ የታጣበት መስሎ ታይቷል። ቢሆንም ዘመቻው ሁኔታዎችን ለማሻሻል እና ለጥሩ ነገር የቆመ መሆኑን አምናለሁ። በራስ መተማመንን በተመለከተ በጀርመንም ቢሆን ለውጦች እየታዩ ነው። ዘመቻው አሁንም በይበልጥ ጥሩ ውጤት ያስገኛል የሚል እምነት አለኝ። በዚያ ላይ ብዙ ሰዎች የሚወዷቸውና ስራቸውንም የሚያደንቁላቸው እንደ ፊልም ተዋናይዋ ሜሪል ስትሪፕ ያሉ ሰዎች ከዚህ ዘመቻ ጀርባ የቆሙ ትልቅ ጉልበት በመሆናቸው በጣም ጥሩ ሆኖ አግኝቸዋለሁ። ዘመቻውን በተመለከተ ከሌላ አቅጣጫ ለሚሰነዘረው ከፍተኛ ስድብ ወቀሳ መልስ ሳይሰጡ በአንጻሩ ችግሩን ተቋቁሞ ነገሮችን ወደ ጥሩ ለመለወጥ መስራታቸውን በጣም ወድጀዋለሁ። በዚህም ምክንያት ሁኔታው በትክክለኛ አቅጣጫ እየሄደ ነው ብዬ አምናለሁ። ለጀርመናዊቷ የፊልም ጥበብ ስራ ባለሙያና ተማሪ በመጨረሻ የቀረበው ጥያቄ ጎልደን ግሎብስ እንዲሁም ግሬሚ በተሰኙት በዓለም አቀፍ ሽልማቶች ላይ ሴቶች ጥቁር ልብስና ነጭ ጽጌረዳ አበባን ይዘው በሴቶች ላይ የሚቃጣውን ወሲባዊ ትንኮሳ ተቃውመዋል። በቀጣይ ይህ አይነቱ ዘመቻ በዓለም አቀፍ መድረኮች ቢካሄድ አንቺም ዘመቻውን የምትሳተፍ ይመስልሻል? ያለምንም ጥርጥር ሁልጊዜም ቢሆን ሳይመስለኝ ምንም ነገር አብሬ አልሰራም። ግን ጉዳዩ ትክክል ነው የሚል እምነት ካለኝ እውነት ነው። በአብሮነት አንድ ኃይልን መገንባት እንችላለን፣ ይኖርብናልም ሊተኩና በዘጠናኛው የሆሊውድ የኦስካር ሽልማትን ለማግኘት የታጨውና በጀርመናውያንና ኬንያውያን የተሰራው በእውነታ ላይ የተመረኮዘው የ22 ደቂቃ ፊልም እስካሁን ወደ ስልሳ የሚሆኑ ሽልማቶችን ለማግኘት መብቃቱ ሰዎች የበጎነት ታሪኮችን እውን ለማድረግ ፍላጎት እንዳላቸው አመላካች መሆኑን ጀርመናዊቷ የፊልም ስራ ጥበብ ባለሙያ ካቲያ ቤርናት ተናግራለች። ሰዎች የደግነትና መደጋገፍ ታሪክን መስማት ይፈልጋሉ ስትል ፊልሙን በምሳሌ በመጥቀስ መሰል ተጨማሪ ታሪኮችን ለማየት ለማግኘት መሞከራችንን እንቀጥል ስትልም ተማጽናለች። በዚሁ ፊልም ላይ ዋና ተዋናይ ከሆኑት ኬንያውያን መካከል ተዋናይት ቻርሊ ካሮሚ እውቅናን ያገኘች ባለሙያ ሆናለች። በጎርጎሮሳውያኑ ታህሳስ 21 2015 ዓ ም ኬንያ ማንዴራ በተባለ አካባቢ በሕዝብ ማመላለሻ አውቶቡስ ላይ የአሸባብ ታጣቂዎች ባደረሱት ጥቃት 28 ሰዎች መገደላቸው ይታወሳል። አድማጮች፣ በዚሁ የዕለቱን ቅንብሬን አጠናቀኩ። አዜብ ታደሰነኝ ጤና ይስጥልኝ።